የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም፣ እንደምናመሻችሁ አድማጮቻችን። የጋቢና ቪኦኤ መሰናዶው ጀመረ። በሳምንቱ ካሰማናችሁ ዘገባዎች የተወሰኑትን መርጠን በድጋሚ እናዳምጣለን። በመጀመሪያ ወደ ኪነ ጥበቡ መንደር እናምራ። ሕይወታቸውን ከሙዚቃ ጋር ላቆራኙ የመድረክ ሰዎች የሰሞኑ ድባብ ቀላል የማይባል ፈተና ትተዋል። በተለይ ደግሞ ከሚወዱት ከሚያከብሩት ታዳሚ ጋር ፊት ለፊት አካል ለአካል መቀራረብ እንዳይችሉ አግዷቸዋልና ሰው ባለበት አሁን ሰው ፊት ዝግጅት መቅረብ ወይም ማቀንቀን እሱ የተለየ ስሜት አለው። በእርግጥ ምክንያቱም የሰውን ስሜት ፊት ለፊት ሰው የሚያደርገው ነገር ለአንተ ለአንተ ሙዚቃ አንተ ለምታቀርበው ነገር የሚሰጠው ምላሽ ቀጥታ እዛው ስለሆነ የምታገኘው የሚሰጠ ስሜት ለብቻው አለ። በጣም ደስ የሚል ስሜት አለው። ነገር ድምፃዊ ግጥም ጸሐፊና ዜማ ውጪው ዳዊት አለማየሁ ግን የኮቪድ-19 ወረርሽኝ የጫነውን አሉታዊ ስሜት በዝምታ መቀበል አልፈለገም። ከአድናቂዎቹ ጋር የሚገናኝበት መላ ማሰስ ያዘ፣ አገኘም። ዘመን ባፈራው የማህበራዊ መገናኛ በኩል ከቤቱ የሚተላለፍ የአንድ ሰው የሙዚቃ ትርኢት ማዳረስም ጀምሯል። ሰላም I'm just not going to remember ብዙ ሰዎች በተለይ በተለይ በውጭ ሀገር የሚኖሩ ኢትዮጵያውያንም ኤርትራውያንም ያው ቤት ውስጥ ነው የሚሆኑት አሁን ባለው ሁኔታ ምክንያት ማለት ነው እና ጭንቀት ይኖራል፣ የተለያዩ ነገሮች ይኖራሉ። እንደዚህ የሆነ በሽታ አለ ብሎ ማሰብ በራሱ ያው ትንሽ የሚፈጥረው ጫና በጣም ትልቅ ነው እና በብዙ መንገድ ያው ሰው በሄደበት ሁሉ በሚያይበት አንግል ሁሉ ስለ ኮሮና ነው የሚያየው እና ከመጠንቀቅ እና ራሱን ከመጠበቅ ባለፈ አእምሮን ትንሽ ዘና ማድረግ ከቻለ በሚል እሳቤ ነው ያንን ነገር ያመጣሁት። ከተመልካቾች ያገኙ ምላሽ መልካም መሆኑ እንደሚያጽናን ነው የሚናገረው ዳዊት። ሥራዎቹን በዚህ ሁኔታ ሰርቶ አቀናብሮ በማቅረብ ሂደት ግን ቀላል የማይባል ልፋትን ከጓደኞቹ ጋር እንደሚያሳልፍ ይናገራል። ከዚህ በፊትም በሌላ ስራ የማውቃቸውን ሌሎች ስራዎች አብረው የሚሰሩትን ሰዎች እቤት ሆነን ወረድኛ መጠንቀቅ ስላለብን እቤት ሆነን ስቱዲዮን ቤት አድርገን ነው እየሰራን ያለ ነው እና በዛ መንገድ ነው ያ ነገር ትንሽ ያቅልሎልኛል ብዬ አስባለሁ። ከዛ ውጭ ግን ቶሎ ቶሎ ማቅረብ አለብን ያው ኔትወርኩ በፊትም ያው ይታወቃል ትንሽ ፍጥነት ችግር አለ ምናልባት ለምሳሌ ለአርብ መልቀቅ ያለብኝ ነገር ካለ ሀሙስ ወይ ሮብ ጀመሬ ነገሩን እጭ ነው እና በደረሰ ሰአት ይደርሳል ምናልባት አይታወቅም አንዳንዴ ሁሉም ዘጠኝ ሰአት እንዲፈጅ ይችላል የአስር ደቂቃ የማይሞላ ነገር ለመጫም አንዳንዴ ምናልባት ኔትወርኩ ጥሩ ሲሆን በሶስት በአራት ሰአት ውስጥ አፕሎድ ሊሆን ይችላል እንደዛ እንደዛ እያደረግኩ ነው። አሁን እየሰራለሁ። ሰዎች ከኮሮና ቫይረስ ራሳቸውን ይጠብቁ ዘንድ በቤታቸው እንዲውሉ መደረጉ ብዙሀንን ብዙ አሳጥቷል። ዳዊት የተንጥል አይደለም። ሆኖም ይሄ ጊዜ ለጥሞናና ራስን ማሻሻያ ሊውል እንደሚችልም ያምናል። በደንብ ከራስ ጋር እንድታወራ ያደርጋል። የራስን ስራዎች በደንብ እንድትሰራ ያደርጋል። ጊዜ እንድትሰጥ ያደርጋል። በተለይ ልክ እንደዚህ እንደ ግጥምና ዜማ በራሳቸው የሚያዘጋጁ ሰዎች ሲሆኑ ደግሞ ወር በደንብ ጊዜው ጥሩ ነው እና ይሄኛው ጊዜ ደግሞ በግድም ቢሆን ያው ማንበቡ ይኖራል። እሱ ትሞክራለህ። ስራዎች ከዚህ በፊት በምንሰራቸው ሁኔታዎች ላይ እንዴት ልሂድ፣ ምን አይነት ነገር ስራ ምናምን የሚለውን ነገር እንድታስብ ያደርገሃል። በቅርቡ ለአድማጮች አዲስ አልበም ለማድረስ እየተጋ ያለው ዳዊት ለአሁኑ ትኩረቱን በማኅበራዊ መገናኛ አውታሮች ክዋኔ ላይ አድርጓል። የኪቦርዱን ቁልፎች እየነካካ በተስረቅራቂ ድምፁ የቤት ውስጥ ኮንሰርት ማቅረቡን ይቀጥላል። በአካል አገኝተው ሊያቅፉት፣ ሊሸልሙት ያልቻሉ አድናቂዎቹ መውደድና ማድነቃቸውን በልብ ቅርጽ ወይንም በአውራ ጣት ምስል እያደረሱ ያንበሸብሹታል። ለአሜሪካ ድምፅ ሀብታሙ ሲ በሳምንቱ ካሰማናችሁ የደግነትና መረዳዳት ታሪኮች አንዱ ተምሳሌት ኪችን ስለተሰኘው ምግብ ቤት የሚያወሳ ነበረ። ተምሳሌት ሙሉ በሙሉ በሴቶች የሚንቀሳቀስ ሲሆን ከሰሞኑ ጎዳና ላይ የወደቁ ሰዎችን የሚረዳ የምገባ መርሃግበር ጀምሯል። ኤደን ገርመው በጎዳና ላይ ኑሯቸውን የሚገፉ ችግረኞች አብዛኛውን ጊዜ የዕለት ቁርሳቸውን የሚያገኙት ከሆቴሎች ትርፍራፊ በመውሰድ ነው። ይሁንና አሁን ላይ የአብዛኞቹ ሆቴሎችና ምግብ ቤቶች ገበያ ማጣትን ተከትሎ ብዙዎች በከፍተኛ ችግር ውስጥ ይገኛሉ። አዲስ አበባ ላይ ሴቶችን ለማብቃት ከአምስት ዓመታት በፊት የተከፈተው ተምሳሌት ኪችን ይህን ችግር በትንሹም ቢሆን ለመቅረፍ በሚል ከመቶ በላይ ለሚሆኑ የጎዳና ተዳዳሪዎችን ለመመገብ ተንቀሳቅሷል። ሳምራዊት ጴጥሮስ ከመስራቾቹ አንዷ ናት። ተምሳሌት ኪችን ዋና ዓላማው ያው ከሌላው ቢዝነስ የሚለየው ማህበረሰባዊ ቢዝነስ ወይንም በእንግሊዝኛ ሶሻል ኢንተርፕራይዝ የምንለው ነው። በወቅቱ እስካሁንም ድረስ ያልተቀጠሩ ሴቶች በጣም እየጨመረ በመጣበት ጊዜ ነበር ተምሳሌት የተቋቋመው። አሁንም ያ ነገር እንዳለ ነው እና አንደኛ የተቋቋመው ለሴቶች የስራ እድል ለመፍጠር እንደዚሁም ከስራ እድልም አልፎ በሚያገኘው ገቢ መቶ በመቶ ማህበረሰባዊ የሆኑ ችግሮችን ለመቅረፍ እነዛን ፈንድ ለመጠቀም የሚያመጣውን ወይም የሚያስገኘውን ገቢ ማለት ነው። እዛውም ደግሞ ልክ ሴቶች በስራ ላይ እንዳሉ ራሳቸውን የሚያሻሽሉበት ያላቸውን ክህሎት የሚያውቁበት የሚያውቁበት ደርሰ ሰፊ የሆነ እድልን ማመቻቸትን ነው ይዞ የተነሳ እንደዚህም ደግሞ ስለሆነ ነው። ባለፉት ቀናቶች ኮሮና ቫይረስ አገራችን ከገባ በኋላ ጎዳና ላይ ያሉ ልጆች አብዛኛውን ጊዜ እንደምናውቀው የሚመገቡት ከምግብ ቤቶች በተመለሱ ምግቦች ነው። እና አሁን ግን ብዙዎቹ ምግብ ቤቶች እነዚህ አይነት የሚተፉ ነገሮች አይኖሯቸውም፣ ምክንያቱም ሰው ቴካዌ ነው የሚወስደው ወይም ብዙ ሰው ሰርቪስ አይጠቀምም። ይህ ሲሆን ጎዳና ላይ ያሉ የሚተዳደሩ ጎዳናን የሚጠብቁ ልጆችን የሚንከባከቡ ወጣቶች መጥተው ለእርዳታ ሲጠይቁ እኛም ኪችናችንን ተጠቅመን በራሳችን ተነሳሽነት ምንም ዶኔሽን ሳንጠይቅ ከዛሬ ሴት ባረግ ነው ነገር ተነስተን ለእነሱ ማብላትና እነሱን መመገብ ጀመርን ማለት ነው። ይህ ምግብ የመመገብ ሂደት በጊዜያዊነት ሙሉ ለሙሉ ንግድ ቤቶች ስራ እስኪጀምሩና እንቅስቃሴዎች ወደ ነበሩበት እስኪመለሱ ድረስ እንደሚቆይ የምትናገረው ሳምራዊት፣ ምግብ ከመመገቡ ጎን ለጎንም ከሌሎች ግብረሰናዎች ሰናዮች ጋር በመተባበር ሁለንተናዊ ድጋፍ እንደሚያካሂዱም ታስረዳለች። ምሳሌ አንደኛው ዋና መተንፈስ ነው የሚባል አደባባይ ያለ መገናኛ፣ እዛ ጋር ነው አንደኛውን የምናደርገው። ያደረግንበትን ምክንያት ምንድን ነው? ይሄ ሁለንተናዊ ከምልሽ ጋር ኦልሬዲ ፕሮግራም የጀመሩ ሰዎችን ምክንያቱም እኛ ሶሻል ወርከሮችን ስላደለን እነሱ ግን የጀመሩት ስራ ስለሆነ ነገር ግን የሚያበላላቸው ሰው ስላጠራቸው ሁለንተናዊ የሆነ ስለሆነ ከጀመሩት ነገር ጋር ተገናኝቶልን ነው። ስለዚህ እኛ ምግብ እናቀርባለን፣ እነሱ ደግሞ ሁለንተናዊውን ማብቃት ይሰራሉ። ዋናው መተንፈሶች ዋና ስራቸው ቮለንቲር ግሩፕ ናቸው። ስለዚህ እየዞሩ ካሽ ቱ ትራሽ የሚባል ሀገር ስራ አላቸው ልጆቹም ቆሻሻ እንዲሰበስቡ ያደርጓቸዋል። ሲድ ቦምቢንግ የሚባል ነገር አለ ዘር እንዲዘሩ መንገድ ላይ ያስተምሯቸዋል እና እኛ ያንን በማየት የሚሰራ የሚንቀሳቀስ ልጆቹን በስሩ ያቀፈ እኛም ነገ ባንኖር ያንን ስራ የሚቀጥሉ ግለሰቦች ድርጅትም ሳይሆኑ እንደዚህ በጎ አድራጊ ግለሰቦችን በመፈለግ ወይንም ያንን እንደ ቅድመ ሁኔታ በማስቀመጥ ነው ስራውን የጀመር ነው። ጥገኝነትም እንዳይመጣ በማለት ማለት ነው የዋናው መተንፈስ ነው። አደባባይ ላይ ሀምሳ ልጆች አሉን እስካሁን ድረስ እንግዲህ ተምሳሌት በራሱ የሚያደርገው ምንም ሰንድ ሳይቀበል እያደረገ የነበረው ወደ ሰባት ሰዎች ደግሞ ተክለ ሃይማኖት አካባቢ ነበር እስካሁን ስንመግብ የነበረው በያዝነው እቅድ መሰረት ላለፉት ሀያ አንድ ቀናት በራሳቸው ሬስቶራንት ውስጥ ምግቡን እያዘጋጁ ቢሰጡም ባለባቸው የገበያና የድጋፍ እጥረት ምክንያት በየቀኑ ምገባውን ማድረግ ባለመቻላቸው ወደ ሳምንታዊ ፕሮግራም በተሻገሩበት ወቅት ይህን የተመለከቱ በፎቶግራፍ ጥበብ ውስጥ ያሉ ወጣቶች ፕሪንት ፎር ኢትዮጵያ በሚል የፎቶግራፍ መሸጫ ድረገጽ በመመስረት ፎቶግራፎችን እየሸጡ የምገባ ፕሮግራሙን ለማስቀጠል እየተንቀሳቀሱ እንደሆነ ሳምራዊት ትገልጻለች። ሳምራዊት ራሷም ከነዚህ ፎቶግራፈሮች ጋር በመሆን ፎቶዎችን አብራ ትሸጣለች። እስካሁን ድረስ እኛ ለሀያ አንድ ቀን በየቀኑ በራሳችን ወጪ መገብንና አሁን ደግሞ ከአቅማችን በላይ ሲሆን በሳምንት አንድ ቀን ብቻ ነው እያደረግን ያለ ነው። እኛ ይህንን ፕሮሞትም አላረግንም እርዳታም አልጠየቅ ነው። ይህንን ስናረግ ያዩ ጓደኞቻችን ተነስተው ኢትዮጵያ ውስጥ ያሉ ፎቶግራፈሮችን በማስተባበር ፕሪንት ፎር ኢትዮጵያ የሚል ኢኒሽቲቭ አቋቋሙና እድላዊትና አገላን እንዲሰሳ እነሱ አርቲስቶች ፎቶቻቸውን እንዲሰጡና ፎቶም ደግሞ ኦንላይን ላይ እንዲሸጥ ፎቶ በስታ ዶላር እንዲሸጥ በማድረግ ገቢውን ደግሞ ለእኛ ስተውን መመገቡን እንድንቀጥል ነው። ማህበረሰባዊ ቢዝነስ ሲባል አንደኛ ሰዎች ጥገኛና ተረጂ እንዳይሆኑ ማድረግ ነው። ስለዚህ ይህንን ነው እየሰራን ያለ ነው። ግን አሁን ፈንዱ ደግሞ ከመጣ በየቀኑ ነው የምናደርገው። ተምሳሌት ኪችን ከአጋሮቹ ጋር በመሆን ኮቪድ-19 እስኪያልፍና እንቅስቃሴዎች እስኪጀመሩ ድረስ ከዚህ የፎቶግራፍ ሽያጭ በሚያገኘው ገንዘብ የምገባ ፕሮግራሙን እንደሚቀጥል የገለጸችው ሳምራዊት ከወረርሽኙ በኋላም እነዚህን የጎዳና ተዳዳሪዎች ማቋቋሙ ላይም እንደሚሰሩ ጠቁማለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ لو كرتي لا سرا بام سالو زوال لو لم بي زوال لو قبلاي كان اشغر مالكم شاش دي ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ይቀጥላል። በቅርቡ በኮንቴነር ተጭነው ደቡብ አፍሪካ ሊገቡ የሞከሩ 64 ኢትዮጵያውያን ሕይወታቸውን አጥተዋል። ከዚህ አሰቃቂ አደጋ የተረፉት አስራ አንዱ ብቻ ናቸው። ከጥቂቱ ጋር የቪኦኤ ዘጋቢ ሳይመን ማርክስ ቆይታ አድርገዋል። ስመኝሸው ቆይታ አቅርበዋለች። የ18 ዓመት ወጣቱ ደጀኔ ደገፌ ካደገበት የቢሾፍቱ ገጠራማ አካባቢ ለቆ ሲወጣ እቅዱ ከስራ አጥነት ለመላቀቅና በደቡብ አፍሪካ ስራ አግኝቶ የሚያገኘውን ገንዘብ ለቤተሰቦቹ ለመላክ ነው። በምትኩ ግን ያጋጠመው ሕይወቱን ሊያሳጣው ነበር። ደጀኔ መጋቢት 15 ቀን በሞዛምቢክ ውስጥ ለቀናት አየር በሌለው የእቃ መጫኛ ኮንቴነር ውስጥ ተቆልፎባቸው ከሞት ከተረፉት 14 ወጣት ኢትዮጵያውያን መሀል አንዱ ነው። በህገወጥ አዘዋዋሪዎች አመቻችነት ከእነርሱ ጋር አብረው ሲጓዙ የነበሩ 64 ስደተኞች ኮንቴነር ውስጥ ህይወታቸው አልፏል። ደጀኔ ለቪኦኤ ሲናገር የህገወጥ አዘዋዋሪዎቹ ደቡብ አፍሪካ እንዲያደርሱት ሁለት መቶ ሺህ ብር ከፍሏል። ሞዛምቢክ ከመድረሱ በፊትም ለስድስት ወራት ያክል ያለ ምግብና ያለ ውሃ በጫካ ውስጥ በእግር ተጉዟል። አገሬ በመመለሴ በጣም ደስተኛ ነኝ የሚለው ደጀኔ አሁን ያለው ምርጫ ወደ ትውልድ አገሩ ተመልሶ ሊያገኘው በሚችለው የእርሻ ስራ ላይ መሰማራት እንደሆነ ያስረዳል። ከእግዚአብሔር ይመስገን ያው ደስታ ነው የሚሰማኝ ያው ቤተሰቦችም ያው ደስ ብሎ እንደዚህ ኢትዮጵያኖች ያው ወንድማሞች ያው የሞቱት ያው ጤናው መምጣታችን በጣም እያዘኑ ይመጥ ነው ስልሰረት ሲሞት አስራ አራት መትረፋችን በጣም ያው እያመሰገንኩ ነው የሚሄደው ከዚህ በኋላ ደግሞ እያመሰገኑ መኖር የሚፈልገው። አስራ አንዱ ስደተኞች በአዲስ አበባ የኮሮና ቫይረስ ተጠርጣሪዎች ለይቶ ማቆያ ስፍራ ለሁለት ሳምንት ተለይተው ከተቀመጡ በኋላ አርብ ዕለት ወደ ሀገራቸው እንዲመለሱ ተደርጓል። ከተረፉት መሀል ሶስቱ ሞዛምቢክ ውስጥ ባለ ሆስፒታል እርዳታ እየተደረገላቸው ሳለ ማምለጣቸውን የዓለም አቀፉ ስደተኞች ድርጅት አስታውቋል። ከኢትዮጵያ ጉዞ የጀመሩት ሰባ ስምንት ወጣቶች ሞዛምቢክ ውስጥ ያለ ቴቴ የተባለ ከተማ ከመድረሳቸው በፊት አራት ሺህ ኪሎ ሜትር ያክል በእግርና በጭነት መኪና እያፈራረቁ ተጉዘዋል። ቴቴ ላይ የሚገኝ የፍተሻ ጣቢያ አካባቢ ተዘግቶባቸው የቆዩት ስደተኞች አየር ሲያጥራቸው የጭነት መኪናውን በመደብደብ የእርዳታ ጥሪ ማሰማታቸውን ከሞት ተራፊዎቹ ይናገራሉ። የ19 ዓመቱ ሙሉጌታ ኤርደሎ የሞዛምቢክ ባለሥልጣናት ከጭነት መኪናው ውስጥ ሲያወጡት ራሱን አያውቅም ነበር። ያው ከባድ ሁኔታ። እኛም ሞዛምቢክ ከደረሰን በኋላ ምንሽት ሁለት ተኩል አካባቢ ነው እዛ ካውንትሪ ነት ተገባ ነው እና በግድ ነው ለመጓዝ ጓደኛ አይደለም እና የባዱዳ ሲመተው በግድ ነው የገባ ነው እኛ እዛ ሳንጋባ በፊትም የተጎዱት አሉ። በጉዳዩ ላይ የኢትዮጵያ ፌዴራል ፖሊስን ለማናገር ያደረግነው ጥረት ባይሳካም የደረሰውን አደጋ ለማጣራት የኢትዮጵያና የሞዛምቢክ ባለስልጣናት በቅንጅት እየሰሩ እንደሆነ በኢትዮጵያ የዓለም አቀፍ ስደተኞች ድርጅት ፕሮግራም አስተባባሪ ወይዘሮ ሳራ ባሻ ያስረዳሉ። የተሻለ ኑሮ ፍለጋ በህገወጥ መንገድ ከሀገር የሚወጡት ኢትዮጵያውያን በአብዛኛው እድሜያቸው ከ15 እስከ 35 ይሆናል የሚሉት ወይዘሮ ሳራ ይሄን ህገወጥ ወጥ ዝውውር ለማስቆም የተለያዩ ባለስልጣናት እየሰሩ ቢሆንም ገና ብዙ የሚቀር ነገር አለ ይላሉ። ኢትዮጵያ ትስስሩ በጣም ሰፊና ከኢትዮጵያ ያለፈ ነው። በየመንገዱ በጣም ብዙ ህገወጥ አዘዋሪዎች አሉ። ስለዚህ የመንግስታት ተቀናጅቶ መስራት በጣም አስፈላጊ ነው። ድንበር ጥበቃን ማጠናከር፣ ህገወጦች በምርመራ የሚከሰሱበትን ህጋዊ መንገድ ማጥበቅና ሌሎች ለምስክሮች ህጋዊ ከለላ መስጠት እጅግ አስፈላጊ ነው። ወይዘሮ ሳራ አክለውም ከ110 ሚሊዮን በላይ የህዝብ ቁጥር ባለበት ታዳጊ ሀገር ላይ የስርዓት ኢትዮጵያውያን ቁጥር መብዛት የህገ ወጥ አዘዋዋሪዎችን መንገድ ለማጥፋት የሚሰራውን ስራ አዳጋች አድርጎታል ይላሉ። በትግራይ ክልል የሚንቀሳቀሱ ሶስት ፓርቲዎች በክልሉ ምርጫ ካልተካሄደ ህጋዊ መንግስት ስለማይኖር ለዚህ ክስተት መፈጠር ተጠያቂው የክልሉ መንግስትና ገዢው ፓርቲ ናቸው ብለዋል። ሙልጌታ ጽባ ዝርዝራለሁ ሳልሳይ ወያነ ትግራይ፣ ባይቶናና የትግራይ ናጽነት ፓርቲዎች በጋራ ባወጡት የአቋም መግለጫ በትግራይ ክልል በክልል ደረጃ ምርጫ ለማካሄድ የሚያስፈልገው እንቅስቃሴ እየተደረገ አይደለም፣ በማለት ወቅሰዋል። ሶስቱም ፓርቲዎች ከአሁን በፊት በየግል ምርጫ በትግራይ መካሄድ አለበት የሚል አቋም ገልጸው የነበረው ሲሆን በዛሬው ዕለት ደግሞ በትግራይ ክልል ምርጫው እንዲካሄድ፣ ለምርጫ የሚያስፈልጉ ስራዎች ግልጽ ዝግጅት እንዲጀመር ጥሪ አቅርበዋል። ፓርቲዎቹ ትግራይ በከፍተኛ መስዋዕትነት የተረጋገጠ የራስን እድል በራስ የመወሰን መብት አሳልፋ እንድትሰጥ አንፈቅድም ብለዋል በመግለጫው የፓርቲዎቹ መግለጫ እንደሚያሳየው የራስን ዕድል በራስ የመወሰን መገለጫ ከሆኑት አንዱ ምርጫ ነው በማለት ጠቅሷል። ምርጫ በትግራይ ካልተካሄደ ክልሉን የሚያስተዳድር ህጋዊ ስልጣን ያለው ፓርቲ አይኖርም። ስለዚህ ትግራይ በህዝብ የተመረጠ ህጋዊ መንግስት ሊኖራት ይገባል ብለዋል። በወጣው መግለጫ ማብራሪያ የጠየቅናቸው የሳልሳይ ወያነ ትግራይ ሊቀመንበር አቶ ሀያል ጎድፋይ ያወጣነው መግለጫ በተጨባጭ መሬት ላይ ምንም ነገር እየተሰራ እንዳልሆነ፣ ምክንያቱም ምርጫ መካሄድ ካለበት የሚመለከተው ምርጫ አስፈጻሚ ደብዳቤ መጻፍ ያስፈልጋል። ያው ምርጫ ቦርድ ነው። ምርጫ ቦርድ ምርጫ የሚያካሄድ ከሆነ ደግሞ በትግራይ ምርጫ ቦርድ በማቋቋም ምርጫ መካሄድ አለበት ብለን ነው የምናምነው። ይሄ ደግሞ ህገ መንግስታዊ መብታችን ነው። በዚህ ሀገር ከምርጫ በኋላ ምን እንደሚከሰት አናቅም። ራሳችን መወሰን ያለብን ነገር ለፌዴራል መንግስት መስጠት አንፈልግም። ራሳችን ነው መወሰን ያለብን። ይህ የራስን እድል በራስ የመወሰን መብት ከመጠቀም ጋር የተያያዘ ነው። ሂዶ ሂዶ ሀገሪቱ ፖለቲካ ሌላ ስርዓትን ሊያመጣ ይችላል። ስለዚህ እኛ በዚህ ጠረጴዛ ውስጥ መግባት አንፈልግም። ስለዚህ የራሳችን መንግስት አቋቁመን መጠበቅ ነው የምንፈልገው ምርጫ መካሄድ አለበት ብለናል። የራስን እድል በራስ የመወሰንና የራስን በራስ የማስተዳደር መብት የያዘው ጉዳይ ስለሆነ ከመስከረም በኋላ በትግራይ ህጋዊ መንግስት እንደማይኖር ገልጸናል። ስለዚህ ከእንግዲህ በኋላ ትግራይ ውስጥ መንግስት ሆኗለ የሚል አካል ህጋዊ አይደለም። ከምርጫ ባለመካሄድ ለሚመጣው ኪሳራም ተጠያቂው የትግራይ መንግስትና ገዢው ድርጅት ነው ብለን በግልጽ አስቀምጠናል። በትግራይ ክልል ምርጫ ይካሄዳል ከማለት ውጭ የክልሉ ገዢ ፓርቲ ትግራይ ተቀባይነት ያለው ፍትሐዊና ዲሞክራሲያዊ ምርጫ እንድታካሄድ እንደ ገዢ ፓርቲ ኃላፊነት ተሰምቶት ግልጽና የማያሻማ አቋም አልያዘም በማለት ወቅሰዋል። ፍትሐዊና ዲሞክራሲያዊ ምርጫ ለማካሄድ ደግሞ ሰፊና ምቹ የፖለቲካ ምህዳር ሊኖር ይገባል ያሉት ፓርቲዎቹ ይህንን እስካሁን በትግራይ አልተፈጠረም በማለት በዚህም የትግራይ መንግስት በጉዳዩ ላይ እያሳየው ያለው ኃላፊነት የጎደለው ሸለልተኝነት ነው በማለት በጥብቅ እንቃወመዋለን ብለዋል። በጉዳዩ ላይ መልስ ለማግኘት ለትግራይ ክልል ፍትህ ቢሮ ኃላፊና የህወሀት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ ጠይቀናል። ምርጫ በኢትዮጵያ ደረጃ ለማካሄድ ፍላጎት እንዳልነበረ ህወሀት አስቀድሞ ስለተረዳ ከባለፈው የህዳር ወር ጀምሮ አቋሙን እያሳወቀ ነበር ብለዋል። በጊዜው በሀገር አቀፍ ደረጃ ምርጫ የማይካሄድ ከሆነ ምርጫ በክልል ደረጃ እንደሚካሄድ አቅጣጫ ተቀምጦ ነበር ያሉት አቶ አማኑኤል በቅርብ ጊዜ ደግሞ በኮሮና ወረርሽኝ ምክንያት በማለት ምርጫውን ይራዘማል ይሰማል ሲባል ህወሀት ምርጫው በትግራይ እንዲካሄድ ዝግጅቶችም እንዲደረጉ ወስኗል፣ ሲሉ ተናግሯል የገዢው ፓርቲ ውሳኔ ደግሞ የክልሉ መንግስት አቋምም መሆኑ የክልሉ መንግስት ፕሬዝደንት በመግለጫቸው አስታውቀዋል በማለት አቶ አማኑኤል ገልጸዋል። በአሁኑ ጊዜ ደግሞ የፌዴሬሽን ምክር ቤት የመጨረሻ ውሳኔ በምርጫው ማራዘም ጉዳይ ላይ ሳይሰጥ አዋጅ ማውጣት እንዲሁም የህዝብ ማነሳሳትና ሌሎች የህግ ስራዎች በግልጽ መስራት ከጀመርን ችኮላ ነው የሚሆነው ብለዋል። ከሁሉም በላይ ግን ምርጫው እንደሚካሄድ ፖለቲካዊ ውሳኔ ተሰጥቷል ሲሉ ገልጸዋል። ንሕና ከም መንግስትን ከም ውድብን መረዛ ክካየድ እዩ ኢልና ሓላፍነት ወሲድና ንበት ክንሰርሖም ዝግብኡና ስራሕቲ ስራሕ ጀሚርና ኢና ሰርሕና ዘለና ውሳኔ ተወሲኑ ስራሕቲ ስርሑ እዮም ዘለዉ እኛ እንደ መንግስትና ፓርቲ ምርጫው ይካሄዳል ብለን ኃላፊነት ወስደናል። መስራት ያለብን ስራዎች መስራት ጀምረናል። ውሳኔ ተወስኖ ስራዎች እየተፈጸሙ ናቸው። የሚመለከተው አካል ድርሻውን ወስዶ እየሰራ ይገኛል። ከዛም ህዝብና የፖለቲካ ፓርቲዎች ያሳተፈ ስራዎች ይሰራሉ። ጊዜያቸው ጠብቆ ይፈጸማሉ። በአሁኑ ጊዜ በፌዴራል ደረጃ የተነሳው ጥያቄ በህጋዊ መንገድ ማለትም በፌዴሬሽን ምክር ቤት የመጨረሻ ውሳኔ ሳይወሰን የትግራይ መንግስት አዋጅ አላወጣም። የማነሳሳት ስራ አልተፈጸመም ብለህ ማውራት ችኮላ ነው የሚሆነው። እዚህ ችግር የለም፣ ፓርቲያችን በትግራይ ምርጫ እንዲካሄድ ወስኗል ነው ያሉት። ህወሀት የወሰነው ውሳኔ የሚተገበር እንጂ ለወሬ ብቻ ተብለው አይደለም ያሉት አቶ አማኑኤል፣ ህዝባችን የታገለለት መብቱ እንዲጠቀም ነው ብለዋል። አሁን ቅሬታ ካቀረቡ ፓርቲዎች ጋር ለህዝባችን ጥቅም ስንል አብረን እንሰራለን ሲሉ ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም ነው። stone and yeah አብረን ስላመሽን በጣም ደስ ብሎናል። ከአቀናባሪያችን ኤልያስ አስማረ ጋር ሀብታሙ ስዩም በዚህ ውስጥ እሰናበታችኋለሁ። ነገ በመደበኛው መሰናዷችን እንገናኛለን። መልካም ምሽት።